ለማስረጋጋ ግን አባ መላኩ የዛሬ ዘጠኝ ዓመት አካባቢ የተናገሩትን እናስከትል። በእውነቱ እኔ የአቡነ ጳውሎስ የቅርብ ወዳጅ አይደለሁም። አቡነ ጳውሎስ ብዙ ዘመን የኖሩት በአሜሪካን ሀገር ነው። እሳቸው ወደ ሀገር ቤትም ከመጡ በኋላ ወዲያሁን በስልጣን ላይ ስለወጡ እኔ የእሳቸው ወዳጅ ለመሆን አልችልም። በስልጣን ላይ ከወጡም ወዲያ የሚሰሩት ስራ ከቤተ ክርስቲያን እጅግ በጣም የራቀ ስለሆነ ወዳጅም ለመሆን ፈቃደኛ አይደለሁም። በመንፈሳዊ ዓላማችን ምናልባት ፖለቲካው ሊለያየን ስለሚችል ነው። እኔ አቡነ ጳውሎስን የምቃወምበት ከእምነቱ ይልቅ ቅድሚያ ለፖለቲካው ስለሚሰጡና ለፖለቲካው የፖለቲካውን ታላቅነት ስለሚያወሱ በእጅጉ እቃወማቸዋለሁ። ጥረታቸውም ለቤተ ክርስቲያን ሳይሆን ለፖለቲካው በመሆኑ እንደ ሌሎቹ ለቤተ ክርስቲያን እና ለሀገር እንደቆሙት ካህናት እኔም አንዱ ተቃዋሚ መሆኔን እንዲታወቅልኝ እፈልጋለሁ። ከኢትዮጵያም ወደዚህ ሀገር ስላክ ወደ አሜሪካን ሳይሆን የመታሁት ነው የተላኩት ወደ ካራቢያን ትሪንዳድ ወደተባለው ሀገር ነው። እዚያም ጥቂት ወራት ከተቀመጥኩኝ በኋላ የነበረው የቤተ ክህነቱ አስተዳደር ጋር እማልዘልቅ መሆኔን ስላወቅኩኝ ኢትዮጵያውያን ወደሚገኙበት ወደዚህ ወደ አሜሪካን በራሴ ፈቃድ መጣሁኝ። እዚህም የስደተኝነት ጥገኝነት እንዲሰጠኝ ጠይቄ አሁንም የምኖረው በስደተኛነት መሆኑ እንዲታወቅልኝ እፈልጋለሁ። ሐዋርያ ይሰራ የሚገባው ህዝብን በአንድነት በፍቅር መምራት እንጂ ከመንግስት አጋር ጋር ሁኖ የቤተ ክርስቲያንን ስራ ችላ ማለት ሁሉ የማይገባ መሆኑን አምንበታለሁኝ። ስለዚህ እኔ ይህን አቡነ ጳውሎስን ከሚቃወሟቸው የቤተ ክርስቲያን ልጆች አንዱ ነኝ። ምክንያቱም ሐዋርያት እንዳሉት በሐዋርያት ሥራ ምዕራፍ ስድስት ቁጥር ሁለት ላይ የእግዚአብሔርን ቃል ትተን ማዕድን ልናገለግል የሚገባን ነገር አይደለም እንዳሉ እኔም እኚህ ሰው የእግዚአብሔርን ትተው ዛሬ የመንግስት አገልጋይ በመሆናቸው እኔም ከሚያወግዟቸው ክፍል አንዱ እኔ መሆኔም በዚህ አጋጣሚ እንዲታወቅልኝ ይፈልጋለሁ።